በደምስ ሀሳብ ባህልን፣ ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም የአስተዳደር ባህል ነው የታዘብነውና በቀደሙት ሥርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ እዛም ደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለመሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል? አቶ ይልማ ተመራጭነቱን ጥያቄ ውስጥ አናስገባ። ትክክል ነው። አሁን ያስቀምጥከው በአንተ ፍላጎት ብቻ አደለም፣ አንተ በምታየው መነጽር ብቻ አደለም። አለም የምትሄደው እየተቻለህን ታጠርጋል። ያለማሰለስ ያለማቋረጥ እነዚህን ሰዎች ከኒህ የሚያርቃቸው ወይም ደግሞ በተለየ አቋም ላይ አጽንቶ የሚያቆያቸው ምንድን ነው? ስጋታቸው ምንድን ነው? ጭንቀታቸው ምንድን ነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻልን ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምንቀይረው ወይም የምናጠፋው የሚለውን መውሰድ እና በዛ ላይ ቁርጠኛ እርምጃ መውሰድ ማለት። ለምሳሌ የአሜሪካን ሁኔታ ያየን እንደሆነ እንደዛ ነው የሆነው። ከመገንጠል በስተቀር ስቴቶቹ ልዩ ልዩ ልዩ ስቴቶች፣ የደቡብ ስቴቶች የሚያቀርቧቸውን ብሶቶች ለመፍታት ወኔ የነበረው አብርሃም ሊንከንና የሱ ቡድን የማይነካው አንድነት ብቻ ነበር እና ስፔሻል ትሪትመንት ወይም ደግሞ የተለየ አመለካከት ሊኖረኝ ይገባል፣ የኔ ገበሬዎች እንደዚህ ናቸው፣ የኔ ኢንዱስትሪ እንደዚህ ነው፣ የኔ እርሻ እንደዚህ ነው የሚሉ ኢቨን በአጠቃላይ ባርነት መጥፋት እንዳለበት ባርነትን የምንቀበለው ነገር እንዳልሆነ እያወቅን የባሪያ ማስወገድ እርምጃውን እነዚህን የደቡብ ስቴቶች የደቡብ ክልሎቹን ቀስ በቀስ ደረጃ በደረጃ ከዛ እንዲወጡ ፈቅዶላቸዋል። ከመንግስቱ ላይ ባርነት ክልክል ነው ቢልም እንኳን አፈጻጸሚያን ፈቅዶላቸዋል። ለምን የሚያስጨንቃቸው ነገር ነበር፣ የኑሮ ስርዓታቸውን በአንድ ጊዜ የሚያጠፋው ወይም ደግሞ አደጋ ላይ የሚጥል ነበር፣ ኢኮኖሚያቸውን የሚጎዳው ነገር ነበር። ስለዚህ ባይ ኤክሴፕሽንም አንዳንድ ነገር ይደረጋል። እና እነዚህን ነገሮች የማድረግ ስልትም መኖር አለበት፣ በግትርነት አይደለም። በተለይ ደግሞ የሚቃወሙህን እና ስጋት ያለባቸውን አካባቢዎች በተለየ ሁኔታ አኮመዴት ማድረግ ለተወሰነ ጊዜ። አቶ ይልማ በዚህ የባላንጣዎች ቡድን በተሰኘው መጽሐፍ መነሻነት በዝርዝር ጨምቀው እንዲስማማ አድርገው ባቀረቡትና ለእኛም ለአድማጮቻችን ባጋራ ነው ጽሁፍ ላይ ከሚዘረዝሯቸው ታላላቅ ምሳሌዎች የሊንከንን የራሳቸውን ጠባዮች የሊንከንን ታላቅ መሪነት የባላንጣዎችን ቡድን ደግሞ አሸናፊ እንዲሆኑ የረዱ ባህሪዎች ሲሉ ይተነትናሉ። ያን የመሰለ ጠባይ ይልቁንም ደግሞ ከዚህ ቀደም በአመራር መስክ ያልተሰማራ ሰው ሲያሳይ፣ የራእይ ጥራት፣ የሀሳብ ልዩነትን መቀበል ማለፊያ ነው ብሎ መውሰድ፣ ድልን የራስ ብቻ ለማድረግ ስህተትን መካፈል፣ ኃላፊነት መውሰድ በዝርዝር ያነሷቸዋል። ልምድ ለሌለው መሪ እንዴት ነው ይህ የሆነው የሚለውን ጥያቄ አሁንም ማንሳቱ አይቀርምና በብዙዎችም ዘንድ አይሳካላቸውም የሚል ስሜት አሳድረው የነበሩ መሪ ነበሩና፣ ትክክል በነገራችን ላይ አብርሃም ሊንከን የአሜሪካ ፕሬዚደንት ሲሆን ይሄ ነው የሚባል ልምድ አልነበረው። ራሱን ያስተማረ ሰው ነው። ትምህርት ቤትም አልገባም። በአጠቃላይ ተደምሮ ትምህርት ቤት ክፍል ውስጥ የተማረበት ከአስራ ሁለት ወር አይበልጥም እና ግን አንባቢ ነበር። ከጎረቤት ከሌላ ስቴት እየዞረ መጽሐፍ እየቃረመ አንብቦ ራሱን ያስተማረ ሰው እና እዚህም ላይ አንድ ተወራራሽነት አለው ከምሰማውና ከማነበው ዶክተር አብይ በጣም አንባቢ ናቸው። የስነ ጽሁፍና የኪነት ወዳጅ ናቸው እና የበለጠ ዝግጅት አላቸው ብዬ አምናለሁ። ዘመኑንም የመቶ ሃምሳ ዓመት ልዩነት አለ። አሁን ራሳቸውን ኢንፎርም የማድረግ የሌሎችን ልምዶችን የመቀሰም እና የማገናዘብ እድላቸው ለዶክተር አብይ እየተሻለ ነው ከአብርሃም ሊንከን ስለዚህ በዛ ላይ እኔ ስጋት የለኝም። ስብእናቸውም ጥሩ ነው። ፍቅር ነው፣ መታረቅ ነው፣ አንድነት ነው። በማንም ላይ የጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የአገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተን የሀገራችንን ቁስል እናከማለን፣ አለ አብርሃም ሊንከን በጌትስበርግ አድሬሶ። ንግግራቸው ቃላቶች በተደጋጋሚ ከዶክተር አብይ ንግግር ላይ አያቸዋለሁ በተደጋጋሚ እና በጥሩ አጀማመርና በጥሩ እርምጃ ላይ ናቸው። የምወስደው በዚህ ምክንያት ነው ሲሚላሪቲን ስለማይ አቶ ይልማ በመሪዎቹ ጠባይ ውስጥ እንዲታይ የፈለጉትን ብዙ ጊዜ ቀርቦ አይታየንን ቅድም የአመራር ብቃትን የሚያሳይ ዘና የማለትን ሚና እጅግ አስፈላጊ መሆኑን ያን ያህል የምንረዳ አይመስልምና ከመዝናናት አስፈላጊነት ጋር ያነሷቸውን ነጥቦች አካፍለውም የመዝናኛ ፕሮግራማችንን ብንቋጭ ልክ ነው። ይሄ በስራ ላይ ከስራ ባልደረቦች ጋር ዘና ባለ ሁኔታ መስራት የፈጠራ ችሎታን የመቀራረብን ሁኔታ ያመጣል እና ደግሞ በአገር አመራር ላይ ያሉ ሰዎች ሀያ አራት ሰዓት ሰባት ቀን በውጥረት የሚሰሩ ናቸው። በተለይ ደግሞ በውጥረት ዘመን ውስጥ የሚሰሩ መሪዎች እና ያ መሪ ለእንደዚህ ሰዎች ፈታ ያለ የስራ አካባቢ እንዲፈጠር ጥረት የማድረግ ግዴታ አለበት። መቀለድ አለበት፣ መጫወት አለበት፣ ማበረታታት አለበት። እንደዚያ እንዲሆን በውጥረት ውስጥ ስራ መስራት የመጨረሻ ውጤቱ ክሬቲቭ ባለመሆን ነው። መድከም ነው መሰልቼት ነው። ተስፋ መቁረጥ ነው። ያ እንዳይሆን ግዴታ ይህንን የዘና ያለ ኤንቫይሮንመንት የመፍጠር እና ሰዎች ደግሞ እንዲዝናኑም ማበረታታት ይኖርበታል መሪው። አንዳንድ ጊዜ አሁን ጠቅላይ ሚኒስትር አብይ ህዝብ ጋር ሲነጋገሩ ቀልድ ይቀልዳሉ ትኖርቸዋለ፣ እና ሰው ደግሞ ድንገት ቴንስ ሆኖ ካዩ እንዴ ዘና በሉ እንጂ ይህንን እኮ ለቀልድ ነው ያልኩት ይላሉ። ይሄ አንድ ትልቅ የመሪነት ቀላል ነገር ቢመስለንም ጨዋታ ቢመስለንም አንድ ትልቅ የመሪነት ችሎታ አስፈላጊ ጠባይ ነው። አቶ ይልማ እርሶም በአስተዳደር ሙያ ውስጥ የማኔጅመንት ባለሙያ ሆነው ጠበቅ ያሉ ጉዳዮች ላይ የመጻፎን የመወያየቶን ያህል ጽሁፎችንም ተመልክቻለሁ። ሌሎች በሚያደርሱትም ላይ ያን ስሜት የሚያንጸባርቁ ለመዝናናት ጥሩ ቦታ የሚሰጡ ይመስላል ልክ ይሆን ግምቴ? በጣም ትክክል ነው። እኔ ስጽፍ ሁልጊዜ ከብርሃኑ ሳይድ ነው የማየው። የተጨናነቀ ጽሁፍ አልወድም። በው ነው እና ጠንከር ያለ ርዕስ ላይ ውይይት እንኳን ስናደርግ በዛ ውስጥ አንዳንድ ቃላቶችን የመወርወር አንባቢውን ደግሞ ፈታ የሚያደርግ የሚያስደምም ነገር መጨመር ምንም ኃጢአት የለበትም። ጥሩ ነገር ነው እንደውም፣ ያ ማስተላለፍ የምትፈልገው መልእክት እንደውም ተቀርጾ የሚቀረው በእንደዚህ አይነት ሁኔታ ስታቀርበው ነው እንጂ እጅግ በጣም በጠነከረና በከረረ ሁኔታ መጽሐፍና መነጋገር ለማንም አይጠቅም። አቶ ይልማ አዳሙ ከሎስ አንጀለስ ከተማ፣ ቀደም ብዬ እንዳስተዋወቅኩት፣ በሚቀጥለው ውይይታችን ግራና ቀኝ በተቀናቃኝነት የሚታዩት ወገኖች በሚኖሩበት ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለጽሑፎም ለውይይቱም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ ስለተሰጠኝ እድል። አሉላ